የዚምባብዌ መንግስት በሀገሪቱ የገባውን ረሃብ ለማስታገስ የአንድ ነጥብ አምስት ቢሊዮን ዶላር የዓለም አቀፍ ረዴት ጠይቋል። ይሁንና አንዳንድ የሀገሪቱ ክፍሎች የኤልኛው የአየር ለውጥ ባስከተለው ድርቅ እየተጎዱ ነው። የአሜሪካ ድምፅ ራዲዮ ዘጋቢ ሴባስቲያን ሞፉ በአንዳንድ እጅግ የተጎዱ አካባቢዎች ተዘዋውሮ የላከውን ዘገባ አዳነች ፍሳዬ ታቀርባለች። ዚምባብዌ ውስጥ በረሃብ ከተጎዱት አካባቢዎች አንዱ ከመዲናይቱ ሀራሬ 350 ኪሎ ሜትር ርቆ በሚገኘው ማስቪንጎ ክፍለ ሀገር ቺቪ የተባለ ወረዳ ነው። ማዚ ቫንዳዶ የተባለው መንደር መሬት ደርቋል። አረንጓዴ ነገር አይታይም። አሁን የመኸር ጊዜ ቢሆንም እህል የሚባል ነገር የለም። በህይወት የተረፉ ከብትና ሌሎች የቤት እንስሳት እንደ አካባቢው ነዋሪዎች የማቀቁ ናቸው። የሰማኒያ ዓመት ዕድሜ አዛውንት ራሜኪ ማዚ ቫንዳዶ እንዲህ አይነት ነገር ፈጽሞ አይቶ እንደማያውቁ ገልጸዋል። ከዚህ በፊትም ረሃብ ነበር፣ ሆኖም እንዲህ ሆነ አያውቅም ነው የሚሉት። የቁም እንስሳት በሙሉ እንዳለቁና የሚታያቸው ተስፋ እንደሌለ ገልጸዋል። ሰው እየተሰቃየ ነው፣ የሚላስ የሚቀመስ የለም ብለዋል። ማዚቫንዶዶ የዚምባብዌ ምክትል ፕሬዚደንት ኤመርሰን መናንጋጓ ማዚግቫንዶዶ በአካባቢው በተከሰተው አስከፊ ረሃብ ምክንያት ሶስት ሚሊዮን የሚሆኑ ሰዎች ለቀናት ያህል ምግብ እንደማያገኙ ጠቁመዋል። ሀገሪቱ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ የረድኤት ድርጅቶች እንዲረዷት ጠይቃለች። ዚምባብዌ ላይ የተባበሩት መንግስታት ድርጅት አስተባባሪ ቢሾው ፓራጁሊ የተባበሩት መንግስታት ድርጅት የአሁኑ ረድኤት ጥሪ ከመቅረቡ በፊትም እርዳታ ሲያቀርብ እንደቆየ ገልጸዋል። እስካሁን ባለው ጊዜ ስድስት ሚሊዮን ዶላር የሚሆን ገንዘብ ተሰብስቧል። ወደ አንድ ሚሊዮን የሚጠጉ ሰዎች እርዳታ እያገኙ ነው። እርዳታ የሚያስፈልጋቸው ሰዎች ብዛት ከሞላ ጎደል እጥፍ ሆኗል። ከባድ የሚሆነው ግን ችግሩ በመላ አህጉሪቱ ያለ መሆኑ ነው። አሁን በቅርቡ ኢትዮጵያ ውስጥ ከአስር ሚሊዮን በላይ የሚሆኑ ሰዎች ረድኤት እንደሚያስፈልጋቸው ታውቋል። ስለ ረሃብ አስቀድሞ ማስጠንቀቂያ የሚሰጠው ስርዓት መረብ እንደሚለው ኤልኒኖ ኢትዮጵያን በመሳሰሉት የአፍሪካ ቀንድ ሀገሮች፣ በደቡባዊ አፍሪካ ደግሞ ዚምባብዌን፣ ማላዊን፣ ሊሶቶን፣ ዛምቢያን፣ ስዋዚላንድን፣ ደቡብ አፍሪካንና ሞዛምቢክን በመሳሰሉት ሀገሮች ድርቅ አስከትሏል።